ለጥፋት የተጋለጡ ህዝቦች መብት በዓለም ዙሪያ ይከበር ብሎ እዚህ የሚሟገተው አንድ ድርጅት የሰላማዊ ሰልፈኞች ሕይወት በኢትዮጵያ በኦሮሞና በአማራ ክልል በጸጥታ ኃይሎች እዛ ሲጠፋ የአውሮፓ ማኅበረሰብና የጀርመን መንግሥት ዝምታ በአሁኑ ሰዓት እጅግ ያሳዝናል፣ ይህ ያሳፍራል የሚለውን አረፍተ ነገሩን መግለጫው ላይ ይኸው ድርጅት አውጥቶ ፖለቲከኞቹን ጠይቆ ተችተዋል። የዚሁ ድርጅት ተጠሪ ሚስተር ኡርሊሽ ዲልዮስ ይህንኑ ንዴታቸውን ሳይደብቁ ለዶቸ ቬለ የሚከተለውን አስተያየታቸውን ሰንዝረዋል። ትናንት ከአውሮፓ አንድነት የውጭ ጉዳይ ሚኒስትር ከወይዘሮ ፌዴሪካ ሞጌሪኒ ያነበብነው መግለጫ አራት መስመሮችን ብቻ የያዘ ትንሽ ብጣሽ ወረቀት ነው። ይህ መግለጫ ለሞቱትና ለተጎዱት ሰዎች ቤተሰብ ሀዘናችንን እንገልጻለን ከማለት አልፎም አልሄደም። አንገርግን አውስ ስ ቀጠል አድርገው ሚስተር ዴሊዮስ አንድ ቦታም መግለጫው በህዝብ ላይ የተወሰደውን ጭፍጨፋ ለማውገዝ አልደፈረም ብለዋል። ት ሲ አንድ ቦታ ፖሊስ በህዝቡ ላይ የወሰደውን የጭፍጨፋ እርምጃ ይህ ከአውሮፓ አንድነት የወጣውን መግለጫ ፈጽሞ አላነሳም። እነዚህ ጭፍጨፋዎች ደግሞ ማስረጃ ባለው በብዙ ፊልሞች ላይ ተቀርጸው ይገኛሉ። በቦታው የተገኙት ያን የሰጧቸው ቃሎችም በቂ ማስረጃ ናቸው። ይህ ወንጀል ከተፈጸመ ከአራት ቀን በኋላ የአውሮፓ አንድነት ማኅበረሰብ አራት መስመር ብቻ የያዘ መግለጫ ይዞ ለመብታቸው ሲታገሉ ለሞቱት፣ ለተደበደቡት፣ ለቆሰሉትና ለታሰሩት ሰዎች ይህን የመሰለ ነገር ማቅረቡ ያሳዝናል፣ ያሳፍራል። ለሰብአዊ መብቶች መከበርም ያላቸው አመለካከት ምን ያህል እንደሆነም ያሳየናል። እንደዚህ አይነቱ አቀራረብና ዝምታ ሚስትር ደሊዮስ አከታትለው ለጣቢያችን እንዳሉት በስልጣን ላይ አሁን ያሉትን የአገሪቱ መሪዎች በሰላማዊ ሰልፈኞች ላይ ወደፊት የበለጠ የጭካኔ እርምጃ እንዲወስዱም ያበረታታል ብለው የአውሮፓን አቋም መልሰው ሰውዬ ወቅሰዋል። እጃችን የገቡ ሰነዶችና ማስረጃዎች እንዲሁም ያነጋገርናቸው የዓይን ምስክሮች በአማራው ክልል ሆነ በኦሮሚያው ሁሉም እንደሚያ ረጋገጡት ከመቶ በላይ የሚደርሱ ሰዎች ሞተዋል። ብዙዎቹ ተይዘው ታስረዋል። የቆሰሉም ሰዎች ወደ ሐኪም ቤት ተወስደዋል። እንደ ሰማነው ለአንዳንዶቹ ሕክምና እንዳያደረግላቸውም ተከልክለውም የተመለሱ ሰዎች ይገኙበታል። ከዚሁ ጋር በተለያዩ ከተማዎች አሰሳዎች ተካሂደዋል። ቀጥለውም ካለፈው ኅዳር ጀምሮ እስካሁን ድረስ በኦሮሞ ክልል ከ20 ሺህ ሰዎች በላይ መታሰራቸውን እናውቃለን። በአማራው ክልል ተመሳሳይ እርምጃዎች ተወስደዋል። አብዛኛዎቹ ይህን ክትትል ሸሽተው ወደ ውጭ አገር ለመሰደድ ይፈልጋሉ። አንደኛው የስደት አቅጣጫም ደግሞ እዚህ አውሮፓ ለመድረስ ነው። ለስደት ምክንያት የሆነውን የኢትዮጵያ መንግስት ወዳጅነን የሚሉ የአሜሪካና የአውሮፓ መንግስታት ገዢውን ፓርቲ ራሱ ያወጣውን ሕገ መንግስት እንዲያከብር ለምን አይገፋፉትም ብለውም ሚስተር ኡልሪሽ ዴሊዮስ ተገርመው ጠይቀው ራሳቸው እዛው ላይ ቀጥለውም ይህን የመሰለ መልስም ሰጥተዋል። እስከ ግብት ኢንተርናትዮናል ከአይንን ፖሊትሽን ውልን በአለም አቀፍ ደረጃ እውነቱን ለመናገር አሁን ስልጣን ላይ ያለውን የኢትዮጵያን መንግስት ማንም ኃይል እሱን ተነስቶ ከምዕራቡ ሰብአዊ መብቶችን ሰላምን ትረግጣለህ ብሎ ሊቀጣውም ሆነ ሊቆጣው አይፈልግም። ፍላጎቱም ምኞቱም በነሱ ዘንድ የለም። ወዳጆች ናቸው። በዚህ ደግሞ እኛ የራሳችንን የአውሮፓ ሴት ሰብአዊ መብቶች ባለም ዙሪያ ይከበሩ የሚለውን መመሪያችንን አለ ጥርጥር መክዳት ነው። ይልማ ኃይለ ሚካኤል ዶቸ ቬለ ራዶ ጣቢያ ከበርሊን ከተማ።